ጋዜጣዊ መግለጫውን የሰጡት መቀመጫቸውን በዩናይትድ ስቴትስ ያደረጉ አምስት ማህበራትን ያቀፈው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሰሜን አሜሪካ ማህበራት ጥምረት ተወካዮች ናቸው። እነሱም የሰንበት ትምህርት ቤቶች አንድነት ጉባኤ፣ ማህበረ ቅዱሳን፣ ማህበረ ካህናት፣ የዋልድባን ንታደግ ዓለም አቀፍ ማህበርና ማህበረ በዓለ ወልድ ናቸው። በጋዜጣዊ መግለጫው ላይ ማህበራቱ የፊታችን ሐሙስ በኢትዮጵያ አቆጣጠር መስከረም 8 2012 ወይም ሴፕቴምበር 17 2019 በአራት የዩናይትድ ስቴትስና ካናዳ ከተሞች መንፈሳዊ ትዕይንተ ህዝብ መጥራታቸውን አስታውቀዋል። የሰሜን አሜሪካ ማህበረ ካህናት ተጠሪ ቀሲስ ነዋይ ካሳሁን ትዕይንተ ህዝቡ የተጠራበትን ዓላማ ዘርዝረዋል። አንደኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ካህናት፣ ክርስቲያኖች ላይ የሚደረገው ማንኛውም ጥቃት ማለትም ቃጠሎ ግድያ ማፈናቀል ለመቃወም እንዲሁም መንግስት እንዲያስቆምልን ለመጠየቅ ሁለተኛ መንግስት በቤተ ክርስቲያኒቱ ይዞታ በሆኑት የአምልኮ መፈጸሚያ ስፍራዎች የመስቀል አደባባዮችና የጥምቀተ ባህር ስፍራ ይዞታዎችን በልማትና በተለያዩ ሰበቦች ንብረቷን እየወሰደ በመሆኑ ያለ ቅድመ ሁኔታ መልሶ ያስከብርላት ዘንድ ለመጠየቅ ሶስተኛ መንግስት ቤተ ክርስቲያን ላይ ጥቃት ያደረሱ አካላትን ለህግ እንዲያ እንዲያቀርብልን ለመጠየቅ ኃላፊነትን ወስዶ ጥበቃ ያደርግላት ዘንድ ነው። አራተኛ በተለያዩ ጊዜ የተቃጠሉ አብያተ ክርስቲያናት የወደሙ ንብሮችን መንግስት አስቦ ለቤተ ክርስቲያን ካሳ እንዲከፍል ለመጠየቅ። አምስተኛ ቅዱስ ሲኖዶስ በተለያየ ጊዜ ከመንግስት ጋር ባደረገው ቃል መሰረት ወይም በተነጋገረው መሰረት ለሚደርስባት ሁሉ ኃላፊነቱን እንዲወስድ ስለመጠየቅ። በቤተ ክርስቲያንና ምእመናን ላይ ለአመታት ደረሱ የተባሉ በደሎችን ደጋግሞ ባነሳው ጋዜጣዊ መግለጫ ላይ የአሁኑ ሰልፍ የተጠራው ሃይማኖታዊ ጥያቄዎችን ለማስተጋባት እንጂ ፖለቲካዊ ግብ እንደሌለው ተጠቅሰዋል። ቀሲስ ሳሙኤል ግዛው ከሰሜን አሜሪካ ማህበረ ካህናት፣ ይህንን እንግዲህ ስንናገር በአጽንኦት ነው። መንፈሳዊ ሰላማዊ ሰልፍ ነው የምናደርገውም መንፈሳዊ ትዕይንት ነው። በዚህ ላይ የትኛውንም አይነት የፖለቲካ ተጽዕኖ ወይም ደግሞ ከጀርባው ሌላ አላማ እንደሌለው በግልጽ ማሳወቅ እንወዳለን። ይዘነው ከምንወጣው አርማ ወይም ደግሞ ባነር ጀምሮ ተነጋግረንበት፣ አምነንበት መንፈሳዊ ይዘቱን የጠበቀ መሆኑን ተማምነንበት ነው ያለው። በዚህ ሂደት ውስጥ ደግሞ እንግዲህ በሚመለከታቸው የዚህ ሀገሪቷን ህግ በሚፈቅደው መልኩ ከፖሊስ ጋም ተነጋግረን ፍቃድን አግኝተናል። ስለዚህ አላማችን አንድና አንድ ምንድን ነው? በቤተ ክርስቲያን ላይ፣ በካህናት ላይ፣ በምእመናን ላይ የሚደርሰው ጥቃት ይቆም። ቤተ ክርስቲያን የደረሰባትን መከራ እኛ ልጆቿ ዝም ብለን ማየት የለብንም ከሚል አኳያ የተነሳ በቅንነት መንፈስ እንደ ቤተ ክርስቲያን ልጅነታችን እንደ ቤተ ክርስቲያን አገልጋይነታችን እንጂ ሌላ አይነት ምንም የፖለቲካ ተጽዕኖ እንደሌለው ልናሳስብና ልናስገነዝብ እንወዳለን። ከቅርብ ጊዜ ወዲህ የኦሮሚያ ቤተ ክህነት ጽሕፈት ቤትን ለመመስረት ጥያቄ ባቀረቡና በቅዱስ ሲኖዶስ መካከል አለመግባባት መፈጠሩ ይታወሳል። ይሁን እንጂ የሐሙሱ ሰልፍ ከዚህ ጉዳይ ጋር ግንኙነት እንደሌለው ማህበረ ቅዱሳንን የወከሉት ዳንኤል እንግዳ ወርቅ አብራርተዋል። ቅዱስ ቤተ ክርስቲያናችን በብዙ መልኩ ተገ ተሰርታለች አብያተ ክርስቲያናት እየተቃጠሉ ነው ምእመናን በእጅጉ እየተሰደዱ ነው ጥያቄያችን ይሄና ይሄ ብቻ ነው አንዳንድ የሚነሱ ነገሮች አሉ በተለይ ሀገራችን ኢትዮጵያ የኦሮሚያ ቤተ ክህነት ጽህፈት ቤት እናቋቁማለን የሚል ጥያቄ ቀርቧል ያ ጥያቄ በቅዱስ ሲኖዶስ ታይቶ ምላሽ ተሰጥቶበታል ይሄ ሰላማዊ ሰልፍም ከእሱ ጋር የሚገናኝ እንዳልሆነ ልናቅ ይገባል ሁላችን በዚህ መንፈስ ነው እየተንቀሳቀስ ያለ ነው ተመሳሳይ አላማና ግብ ያለው ትዕይንተ ህዝብ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲ ቤተክርስቲያን አዲስ አበባ ሀገረ ስብከትና የተለያዩ ማህበራት አስተባባሪነት አዲስ አበባ ላይ ሊደረግ መስከረም አራት ተጠርቶ የነበረ ቢሆንም ከመንግስት አካላት ጋር እየተደረገ ያለው ውይይት እስኪያበቃ በሚልና ተግባራዊ ለውጦችን ለመመልከት ጊዜ እንደሚያስፈልግ በመገለጹ ወደ ጥቅምት ሰላሳ መራዘሙ ተገልጸዋል። በሰሜን አሜሪካና ካናዳ ከተሞች የተጠራው ሰልፍ ግን በተያዘለት ጊዜ እንደሚካሄድ አስተባባሪዎቹ ተናግረዋል። የማህበረ ካህናቱ ቀሲስ ነው አይካሳው፣ እዚያ የተሰጠው ምክንያት የተለያየ ቢሆንም እዚህ ያለው ግን አንደኛ በውጭ ያለውን ምዕመን በአንድ ላይ ማስተባበር ለቀጣይ ስራ ማዘጋጀትም ስላለብን እንዲሁም ደግሞ ህዝበ ክርስቲያኑ አገር ቤት ላለውም አማኝ አገር ቤት ለሚጠይቀውም ጥያቄ ጉልበት የሆነው ዘንድ ወደፊትም ለምንሰራቸው ስራዎች አንድነት የምናሳይበት በመሆኑ አገር ቤት ስለተላለፈ እዚህ ያለው ሰላማዊ ሰልፍ የሚተላለፍ ወይም ወደ ሌላ ቀን የሚቀየር የፊታችን ሐሙስ ትዕይንተ ሕዝብ ይስተናገድባቸዋል ተብሎ የሚጠበቁት የሰሜን አሜሪካና ካናዳ ከተሞች ዋሽንግተን ዲሲ፣ ሚኔሶታ፣ ሎስ አንጀለስ እንዲሁም ቶሮንቶ እንደሚሆኑ ተገልጸዋል። በአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።